ኢህአዴግ ሀገሪቱ ውስጥ ያለውን ችግር ሊፈታ እንደማይችል አሳይቶናል ሲሉ አቶ ልደቱ አያሌው ተናገሩ። ስርዓቱ ከዚህ ሁሉ የፖለቲካ ቀውስ የማይማር መሆኑን አሳይቶናል ነው ያሉት። የኢዴፓ የብሔራዊ ምክር ቤት አባል አቶ ልደቱ አያሌው ይህንን የተናገሩት ፓርቲያቸውን የማፍረስ እንቅስቃሴ መጀመሩን ባብራሩበት መግለጫ ነው። ፓርቲያችን ቢፈርስም አዲስ ፓርቲ አቋቁመን ትግላችንን እንቀጥላለን ብለዋል አቶ ልደቱ። እስክንድር ፍሬው ተከታዩን ዘገባ ልኳል። አቶ ልደቱ አያሌውና ሌሎች የኢዴፓ ብሔራዊ ምክር ቤት አባላት ሰሞኑን ያካሄዱት ስብሰባ የዛሬው መግለጫ መነሻ ነው። ይህ ስብሰባ የተካሄደው ቀደም ሲል ጥቅምት 12 የተካሄደውን የብሔራዊ ምክር ቤት ስብሰባ አስመልክቶ ምርጫ ቦርድ ያቀረባቸውን ቅሬታዎች ለመድፈን እንደሆነም ነው የገለጹት። የምርጫ ቦርድ ቅሬታ ሲጠቃለል ምልዓተ ጉባኤ አልሞላም የሚል እንደነበር አቶ ልደቱ አስታውሰዋል። በዚህ ምክንያትም ሰሞኑን በተካሄደው ስብሰባ ሁለት ሶስተኛ የብሔራዊ ምክር ቤት አባላት መገኘታቸውን ጠቅሰዋል። በዚህ ስብሰባም የፓርቲውን ፕሬዝዳንትና ምክትላቸውን ጨምሮ አራት የስራ አስፈጻሚ ኮሚቴ አባላት ከኃላፊነት ዝቅ ብለው በብሔራዊ ምክር ቤት አባልነት ብቻ እንዲቀጥሉ መወሰኑን ገልጸዋል። ምርጫ ቦርድ ግን የዚህኛውን ስብሰባ ውጤትም አልተቀበለም። የጠቀሳቸው ምክንያቶች ግን ቀደም ሲል ከጠቀሳቸው ጋር አይገናኙም ነው ያሉት አቶ ልደቱ። አሁን ያለው ሁኔታም ፓርቲውን ለማፍረስ በተለያየ ጊዜ የተካሄዱ ሙከራዎች ቀጣይ ነው ብለዋል አቶ ልደቱ። በጣም የሚያሳዝነን አዲስ ነገር አይደለም። ኢዴፓንም በዚህ መልኩ ለማፍረስ የተደረገው ሙከራ አዲስ አደለም። ይሄ ሶስተኛ ነው በሶስቱም ሂደት አልተሸነፍንም። ማጆሪቲ ሆነን ነው የወጣን። አሁንም ማጆሪቲ ሆነን ነው የወጣን። በጉልበት ነው፣ በዓይነ አውጣነት ነው ይህን ፓርቲ ለማፍረስ እርምጃ እየተወሰደ ያለው እንጂ እኛ ጋር ልዩነት ተፈጠረብን ብለው ያመኑ ሰዎች ፓርቲ ውስጥ ተከራክረው ውይይት ረጅም ጊዜ አድርገው እድል ተሰጥቷቸው ተሸንፈው ወጥተዋል። አራት ሰዎች ነው ስራ አስፈጻሚ ማጆሪቲም አይደለም። የብሔራዊ ምክር ቤት ማጆሪቲ ነው። እኛ አልተሸነፍንም። ህገ ህገደቡን ተከትለን እየሰራ ነው። አሁን ግን በፍጹም ይሄ ፓርቲ መፍረስ አለበት የሚል ውሳኔ ላይ ስለተደረሰ ብቻ እንዲፈርስ እየተደረገ ድርጊቱ እየተፈጸመ ያለበት ወቅት ደግሞ የገዢውን ፓርቲ ማንነት ያሳያል ሲሉ ነው ያብራሩት። በእኛ እምነት ይሄ ድርጊት እየተፈጸመ ያለው በተለይ በአሁኑ ወቅት መሆኑ አገሪቱ ከፍተኛ የሆነ የፖለቲካ ቀውስ ባለችበት ሁኔታ ስርዓቱ የነበሩብኝን የመልካም አስተዳደር ችግሮች መልካም አስተዳደር ሲባል አንዱ ዴሞክራሲ ነው፣ በሀቅ ገምግሜ እፈታለሁ በሚልበት ወቅት አንድን ፓርቲ በዚህ አይነ አውጣ መንገድ ለማፍረስ ማድረጉ ሲታይ እየተካሄደ ያለው የተሃድሶ እንቅስቃሴ ፍጹም ሀቀኝነት የሌለው መሆኑን ነው የሚያሳይ። ኢህአዴግ አሁን በያዘው መንገድ አገሪቱ ውስጥ የተፈጠረውን ችግር ፈጥቶ ሊቀጥል እንደማይችል እያሳየን ነው። ገና ይሄ ፓርቲ ጠቅላላ ጉባኤ ያካሂዶ ተጠናክሮ ወጥቶ በሚቀጥለው ምርጫ እንቅስቃሴ በህዝቡ ውስጥ ሊፈጥር ይችላል ተብሎ ተሰክቶ ነው እንደዚህ አይነት ነገር እየተደረገ ያለው። አባሎቻችን በግልጽ ያውቃሉ። በፓርቲ ውስጥ እንዲህ አይነት ችግር መፍጠር የተጀመረው ጠቅላላ ጉባኤ ለማካሄድ ኮሚቴ አቋቁመን እንቅስቃሴ ሲል የመጀመሪያ ቀን መግለጫ ከሰጠን ጊዜ በኋላ ነው እንዲህ አይነት እንቅስቃሴ የተጀመረው። ስለዚህ ኢህአዴግ አሁን የአገሪቱን የፖለቲካ ችግሮች በሐቅ ለመፍታት አይደለም እየጣራ ያለው የተለመደ የይስሙላ ግምገማ አካሂዶ በሚቀጥለው ምርጫም ስልጣኑን አጠናክሮ የሚቀጥልበትን እድል እያመቻቸ፣ ለዚህ አሁን በኢዴፓ ላይ ከተፈጸመው ተግባር በላይ ማሳያ ያለ አይመስልም። ሌላው በምርጫ ቦርድ በኩል በእኛ በኩል ህግና ስርዓቱን አክብረን ተቋሙንም እንደ ተቋም አክብረን ሂደቱን በህጋዊና በግልጽነት እያካሄድን፣ ተቋሙ ግን ምን ያህል የኢትዮጵያን ዲሞክራሲ ወደ አንድ ደረጃ ከፍ ለማድረግ የቆመና የተቋቋመ ፓርቲ ሳይሆን ምን ያህል የገዢ ፓርቲ ጉዳይ አስፈጻሚ ሆኖ ተቃዋሚ ፓርቲዎችን በማዳከብ እንቅስቃሴ ላይ ተዘዋዋሪ አይደለም፣ ቀጥተኛ ሚና እየተጫወተ መሆኑን ያሳያል። ይሄ ውሳኔ ነገ ከነገ ወዲያ ይለወጣል የሚል ብዙም ተስፋ የለም። ኢዴፓ የሚለውን የፓርቲ ስም ብንነጠቅም ትግላችንን በሌላ ፓርቲ እንቀጥላለን ሲሉም አቶ ልደቱ አብራርተዋል። ኢዴፓን የፈጠር ነው እኛን፣ ስሙን የፈጠር ነው እኛን፣ ድርጅታዊ መዋቅሩን የፈጠር ነው እኛን፣ አስተሳሰቡን የፈጠር ነው እኛን ስሙን ስለተነጠቀን አስተሳሰቡ ልንነጠቅ አንችልም። ሁለተኛ ለኢዴፓውያን የፖለቲካ ጉዳይ የሕይወት ተልእኮ ነው። ሳይመቸን እንቅፋት ሲገጥመን ተበታትመን ወደ ቤታችን ልንሄድ ምንችል አደለ ነው። ሲመቸን ብቻ በትግሉ ልንቀጥል አደለም። ወደዚህ ትግል ይመጣል። ስለዚህ ሊያፈርሱት ይችላሉ። ቢያፈርሱትም በተሻለ ሁኔታ፣ በተጠናከረ ሁኔታ እንደገና ፓርቲ አቋቁመን በኢትዮጵያ የፖለቲካ ታሪክ እንቀጥ ያን ሂደት ለማደናቀፍ ጥረት እንደሚደረግ ጥርጥር የለንም። ግን የትግል ጉዳይ ነው። አንተኛ በውጭም በአገር ውስጥም ያለ አባላችን ይህ መገንዘብ አለበት። የማይጠበቅ ነገር አይደለም እኛ ላይ እየተፈጸመ ስርዓቱ ከስህተቱ ከጥፋቱ ከዚህ ሁሉ የፖለቲካ ቀውስ በሺዎች የሚቆጠሩ ናቸው። ኢትዮጵያ ውስጥ አሁን እየተፈናቀሉ ያሉት እየሞቱ ያሉት ከዚህ ሁሉ የፖለቲካ ቀውስ እንኳ የማይማር መሆኑን ነው ያሳየ። በድርድሩም ሂደት ኢዴፓ የሚለው ታፔላ የሶስት የአራት ሰዎች ንብረት ሆኖ ሊቀጥል ይችላል። ግን ህዝቡ መገንዘብ ያለበት በምንም ተአምር እነዚህ አራት ሰዎች ኢዴፓን ሊወክሉ አይችሉም። ህዝቡ ይሄን መገንዘብ አለበት። አሁን እየተደረገ ባለው ድርድርም የሚደራደሩ ሰዎች የዚህ ፓርቲ እውቅና ያላቸው አይደሉም፣ ከዛ የድርድር ሂደት እንዲወጡ የተወሰነባቸው ናቸው። ከአሁን በፊትም አሁንም ወደፊትም በዛ የድርድር ሂደት የሚወሰኑ ነገሮች ኢዴፓን የማይመለከቱ መሆኑን ህብረተሰቡ ማወቅ አለበት። አስራ አምስት የብሔራዊ ምክር ቤት አባላት የተገኙበትን የኢዴፓ ብሔራዊ ምክር ቤት ስብሰባ በተመለከተ ከምርጫ ቦርድ ምላሽ ለማግኘት እየሞከርኩ ነው። ቀደም ሲል ያነጋገርኳቸው የቦርዱ ህዝብ ግንኙነት ኃላፊ አቶ ተስፋ ተስፋለም አባይ አብረሀ ግን ቦርዱ ሁሉንም ወገን በእኩል አይን እንደሚመለከት ነው ያብራሩት። የኢትዮጵያ ብሔራዊ ምርጫ ቦርድ የፖለቲካ ፓርቲዎቻችን ጠንካራ ሆነው በህገ ደንባቸው መሰረት እንዲጓዙ ቦርዱ ጥረት ያደርጋል። የተለያዩ ስልጠናዎችን ይሰጣል። በሀገራችን ወደ ስልሳ አንድ የፖለቲካ ፓርቲዎች አሉ። እነዚህ ስልሳ አንድ የፖለቲካ ፓርቲዎች ቦርዱ የሚደግፋቸው፣ የሚከታተላቸው፣ የሚቆጣጠራቸው በህገ ደንባቸው መሰረት ጉባኤዎች አካሂደዋል ወይስ አላካሂዱም፣ የአመራር ሽግሽግ አካሂደዋል ወይስ አላካሂዱም የሚለውን ነገር በሙሉ ይቆጣጠራል። በኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ውስጥ የተፈጠረው ውዝግብ መነሻ አሁን ከገዢው ፓርቲ ኢህአዴግ ጋር እየተካሄደ ያለው ድርድር ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ